የማሳች ሴትስ የመጀመሪያ ደረጃ እና ሁለተኛ ደረጃ ትምህርት መምሪያ 75 ፕሌዛንት ስትሪት ማልደን ማሳቹሴትስ 02 148 4906 ስልክ 781 338 3000 TTY NET Relay 1800 4392377 የጎልማሶች እና የማህበረሰብ ትምህርት አገልግሎቶች መረጃ ማሳወቂያ። ውድ ተማሪዎች፣ የማሳቹሴትስ የመጀመሪያ ደረጃ እና ሁለተኛ ደረጃ ትምህርት መምሪያ ዲኢኤስኢ ጎልማሶች ትምህርት ፕሮግራምን እንዲሁም ወደ መቶ የሚጠጉ ሌሎች ድጋፎችን ይደግፋል። ጽሑፍ ለማስገባት እዚህ ጠቅ ያርጉ ወይም ነካ ያድርጉ። የእነዚህን መርሃ ግብሮች ድጋፍ ለመቀበል ዲኢኤስኢ የተማሪ ውጤቶችን ጨምሮ ስለ ተማሪዎች መረጃ ለፌዴራል መንግስት ሪፖርት ማድረግ አለበት። ተማሪዎች መርሃ ግብሩን ለቀው ከወጡ በኋላ ዲኢኤስኤ የግል መረጃዎቻቸውን ከስራ አጥነት ድጋፍ መምሪያ የስራ ቅጥር መረጃ፣ ከጂኢዲ እና ኤች አይ ኤስ ኢቲ የሁለተኛ ደረጃ ብቁነት ኤች አይ ኤስ ኢቲ የፈተና ውጤቶች እንዲሁም ከብሔራዊ የትምህርት መረጃ ክፍልና የከፍተኛ ትምህርት መምሪያ የዶክትሬት ምዝገባ መረጃ ጋር በማዛመድ ስለ ውጤታቸው መረጃ ይሰበስባል። ዲኢኤስኢ የመረጃ ስብስቦችን አቀናጅቶ ለፌዴራል መንግስት ሪፖርት ያደርጋል። ይህንን የመረጃ ማሳወቂያ ገጽ ከፈረሙ፣ ዲኢኤስኢ የስራ ቅጥር መረጃውን የኤችኤሲኢ የፈተና ውጤቶችን እና የዶክትሬት ምዝገባ መረጃውን ከምዕራ ግብሩ ጋር በተጨማሪ ያጋራል። ጽሑፍ ለማስገባት እዚህ ጠቅ ያደርጎ ወይም ነካ ያድርጎ። ስለዚህ ተማሪዎችን ምን ያህል እየረዳ እንደሆነ ሊያስረዳ ይችላል። ዲኢኤስኢ እና የእርሶ ኤኢ መርሃ ግብር ይህንን ምስጢራዊ መረጃ በሕግ አስገዳጅነት ካልሆነ በቀር በማንኛውም ሁኔታ ይፋ አይሆንም። አመሰግናለሁ። የተማሪ የወላጅ ወይም ያሳዳጊ ፊርማ፣ ቀን፣ የሰራተኛ ለተማሪ ፊርማ፣ የምስክር ፊርማ ቀን፣ እድሜያቸው ከ18 ዓመት በታች የሆኑ ተማሪዎች የተማሪ ወላጅ ወይም አሳዳጊ የተፈረመበት ይህንን የፈቃድ ቅጽ ማግኘት አለባቸው። ሐምሌ 2021 ተሻሽሏል። አማርኛ